ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ረቡዕ ምሽት ግንቦት 19 2013 ዓ ም የጋቢና ቤይ መሰናዶ ጀምሯል ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ ወጣቶች ከመጪው ምርጫ ምን ይጠብቃሉ እነሱስ ምን ማድረግ አለብን ብለው ያስባሉ በዚህ ዙሪያ ሁለት ወጣቶችን አነጋግረን ዘገባ ይዘናል። በሌላ በኩል በትላንትና ዕለት ወሎና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርገዋል የተባሉ የሀገር ሽማግሌዎችና የሃይማኖት አባቶች እውቅና ተሰጠ። በአሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር። የሰማችኋቸው የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጌ መላኬ ናቸው በምሽቱ የምናደምጥ ይሆናል ሌሎች ሀገራዊ ጉዳዮችን የሚመለከቱ ዘገባዎችንም ሰንደናል ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን መርሃ ግብሩን እየመራን አብረናችሁ እናምሻለን አሁን ለአጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በጦርነት በተጎሳቆለው በኢትዮጵያ ትግራይ ክልል ረሃብ እንዳይከሰት ከተፈለገ አፋጣኝ እርምጃዎች ሊወሰዱ እንደሚገቡ የጸጥታው ምክር ቤትን ማስጠንቀቃቸውን የፈረንሳይ ዜና አገልግሎት አገኘሁት ያለውን ማስገንዘቢያ ጠቅሶ ዘግበዋል። በተባበሩት መንግስታት ድርጅት ስር የሰብአዊ ጉዳዮችና አስቸኳይ ድጋፍ አስተባባሪ የሆኑት ማርክ ሎኮክ የሚሰጠውን ድጋፍ በቀጣይ ሁለት ወራት ውስጥ ማሳደግ ካልተቻለ የረሃብ አደጋ ሊከሰት እንደሚችል ተናግረዋል። ሎኮክ በሁለት ገጽ ከግማሽ ማስገንዘቢያቸው ላይ በመሳ መሳሪያ በታገዙ ግጭቶች ጥሰቶችና የምግብ እጥረት መካከል ያለውን የተለመደ ዑደት ትስስር ለመስበር ካስፈለገ ተጨማሪ እርምጃዎች ሊወሰዱ እንደሚገቡ መግለጻቸውም ተጠቁሟል። የጸጥታው ምክር ቤት አባላትና ሌሎች አባላት ረሃብ እንዳይከሰት የሚገቱ እርምጃዎችን እንዲወስዱም አሳስበዋል። ዛሬ በትንሹ ሀያ በመቶ በአካባቢው የሚኖረው ሕዝብ የምግብ እጥረት ስጋት ተጋርጦበታል ያሉት እንግሊዛዊ ባለስልጣን በሰላማዊ ሰዎች ላይ የሚደርሰው ጥቃትና ውድመትም ቀጥሏል ብለዋል። እስራኤልና ሐማስ ባለፈው ሳምንት ያደረጉትን የተኩስ አቁም ስምምነት ለማጎልበት ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ማክሰኞ በነበረው የኢየሩሳሌም ጉብኝታቸው እስራኤል ራሷን ከጥቃት መከላከል መብቷ መሆኑን አጥብቀው አስገንዝበዋል። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር ሆነው በሰጡት ቃል እስራኤልም ፍልስጤማውያኑም ከባድ ጉዳት ደርሶባቸዋል ካሉ በኋላ ለመጻኢው ጊዜ ተስፋ፣ መከባበርና መተማመን ለማስፈን ብዙ ሥራ መሰራት ይኖርበታል ሲሉም አሳስበዋል በሰው ላይ የሚደርሱ ጉዳቶች ብዙውን ጊዜ በቁጥር ደረጃ ዝቅ ተደርገው የሚገለጹ ቢሆንም በእያንዳንዷ ቁጥር የሚገለጸው አባትና ልጅ፣ አያት፣ ጓደኛ፣ ሰብአዊ ፍጡር ነው። ጥንታዊው የአይሁድ ሃይማኖታዊ ሕግ እንደሚያስተምረው ሕይወት ሲጠፋ እስራኤላዊም ይሁን የፍልስጤማዊ ሕይወት መጥፋት እንደ መላው ዓለም መጥፋት የሚቆጠር ነው ብለዋል። ዩናይትድ ስቴትስ ሐማስ በማይጠቀምበት መንገድ ጋዛን መልሶ ለመገንባት ዓለም አቀፍ ድጋፍን ለማሰባሰብ ትሰራለች ሲሉም የውጭ ጉዳይ ሚኒስትሩ አክለው ገልጸዋል። ሆንግ ኮንግ የኮቪድ-19 ክትባት ጥቅም ላይ መዋል ያለበት ጊዜ ከማለፉ በፊት ክትባትን የሚወስዱ በቂ ሰዎች ስለሌሉ በሚሊዮኖች የሚቆጠሩ ክትባቶችን በቅርቡ መጣል ሳይኖርብን አይቀርም ሲሉ ከፍተኛ ባለስልጣናት ተናግረዋል። ሆንግ ኮንግ ከፋይዘር እና ከቻይና ሲኖቫክ ኩባንያዎች ለ7.5 ሚሊዮኑም ህዝቧ የሚበቃ ክትባት የገዛች ሲሆን የክትባት መርሃ ግብሩ ባለፈው የካቲት ወር ከተጀመረ ወዲህ የተከተቡት ሰዎች ብዛት 2.1 ሚሊዮን ብቻ መሆኑ ተገልጿል። ሌሎች የዓለም አካባቢዎች ክትባት ለማግኘት እየተሯሯጡ ባለበት ሁኔታ ሁሉ ለጥቅም ያልዋለ ክትባት ይዘን ተቀምጠናል ያሉት የሆንግ ኮንግ ከፍተኛ ባለስልጣን ከአሁን ወዲያ ደግሞ ሌላ ክትባት አንገዛም ሲሉ አስጠንቅቀዋል። ሆንግ ኮንግ ውስጥ ክትባቱን የሚወስዱ ሰዎች ቁጥር እንዲያንስ ያደረገው በማህበራዊ መገናኛ አማካኝነት ስለ ክትባቱ የሚዛመተው ሐሰተኛ ወሬ፣ ከተማይቱ ውስጥ ቫይረሱ በብዛት ስላልተዛመተ ጉዳዩ አጣዳፊ ትኩረት ሳይሰጠው መቅረቱና ሕዝቡ ህዝቡ በሆንግ ኮንግና በቻይና ባለስልጣናት ላይ ያለው የጥርጣሬ አስተያየት እየተባባሰ መሆኑን ታዛቢዎች እንደ ምክንያትነት ያነሳሉ። ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ ጋቢና ቪዬ ይቀጥላል የዕለቱ አብይ ርዕሳችንን እናስደምጣችሁ በወሎና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርጓል ለተባሉ የሀገር ሽማግሌዎችና የሃይማኖት አባቶች እውቅና ተሰጠ። የእለቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። ከዛ በፊት ግን ምርጫና ወጣቶች በሚል ርዕስ ያጠናቀርንላችሁን እናስደምጣችሁ። ስድስተኛው ሀገር አቀፍ ምርጫ እየቀረበ በመጣ ቁጥር የሀገሪቱን ሰፊ ቁጥር የያዙ ወጣቶች የራሳቸውን ተስፋና ምኞት ሰንቀዋል። የአሜሪካ ድምፅ ያነጋገራቸው ሁለት ወጣቶች ከመጪው ምርጫ ምን እንደሚጠብቁና በዚህ ውስጥ የወጣቶች ድርሻ ምን መሆን አለበት በሚለው ላይ ሀሳባቸውን ሰንዝረዋል። የመጀመሪያዋ ወጣት ኤገል እስማኤል የ25 ዓመት ወጣት ስትሆን የጅግጅጋ ከተማ ነዋሪ ናት። መጪው ምርጫን በተመለከተ ብቁ የሆነ ተወዳዳሪ አለ ብላ ስለማታምን የምርጫ ካርድ አለመውሰዷን ትናገራለች። አልተረጋጋም። ላይ ያለው ሰው ቢሆን ስልጣን ነው ደግሞ ማን አለ ማለት ነው በየክልሉ ነው ገባሽ? ለአንድ ጊዜ ብለው ኢትዮጵያን ወክሎ እንትን ያለ ሰው የለም። ይሁን እንጂ ኤገል በምርጫው ባትሳተፍም በህዝብ ምርጫ አሸናፊ የሚሆነው አካል እንዲፈጽማቸው የምትሻቸው ነገሮች ግን አሉ። የመጀመሪያው ሰላምና የዜጎች ደህንነት ነው ትላለች። ከአንድ ሀገር ወደ አንድ ሀገር እኮ ሚግዛቱ ትፈሪያለች ሲጋበስ መንገሌ ራሱ ፌሮችን ትሉ እያተባለ ነው። ወደፊት የሚጠብቀው ጥሩ ነገር እንዲሰጠን ያስፈልገው። ከምንም በላይ የሰው ልጅ ሰላም ነው ያስፈልገው። ሰላም ስትሆን ለወተሽ መስራት የምትችሉ፣ መማር የምትችሉ ኤቭሪቲንግ የሚኖረው ሰላም እንዲሆን ነው እዚህ ከምንም በላይ ወደፊት ተገልጎ ሁሉ ነገር አዲስ አበባ ላይ ነው እንጂ ሰላም። ኤገል የወጣቶች ሚና ምን መሆን አለበት በሚል ለቀረበላት ጥያቄም ተከታዩን ምላሽ ሰጥታለች። ወጣቶች እንዲኖራቸው የፈልገው ነገር ዝም ብሎ ማለት ያልተጨበጠ ወሬ በአሉ በአሉ ሶሻል ሚዲያ ላይ

አንድ ጊዜ ሰዎች ጥቂቶቹ ናቸው። ለፕሪስም እንዲጠባቸው የሚያደርጉት ወይ ጥቂት ሰዎች በሚያደርጉት ነገር ነው። ያንን ነገር እንትን የምንለው ምንጣ ያስፈልግ ነገር ገና ምክንያቱም አንድ ሰው አንድ ነው እንደሷ ሁሉ ከመጪው ምርጫ ምን ትጠብቃለህ? በሚል ጥያቄ የቀረበለት የአዲስ አበባ ከተማ ነዋሪ የሆነው የሀያ ሶስት ዓመቱ አብዱልፈታህ ኑር ነው። አብዱልፈታህ በትምህርት ቤት ውስጥ የተማርናቸው የስነ ዜጋ ትምህርቶች ወደ ተግባር መምጣት አለባቸው ይላል። የምናያቸው አሁን እናን ግጭት ብሔረዙ በተገደለ ዛሞት እና የሚባሉ ነገሮች ተግባራዊ ሆኖ ማየት ይፈለጋል እና እነዛ ነገሮች ጥ ማድረግ ነው። አብዱልፈታህ አያይዞም ወጣቶች ከመንግስት ምቹ ሁኔታ ካገኙ ወደ ስራ በመግባት ሀገራቸውን ለማቅናት መሞከር ይሻላል ይላል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ መደመጡን ይቀጥላል። ለእለቱ አበይ ወዳደረግ ነው ዘገባ እንሻገር። በሁሉና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርጓል ለተባሉ የሀገር ሽማግሌዎች ና የሃይማኖት አባቶች እውቅና ተሰጠ። ዘጋቢያችን መስፍን አድራጌ በዚ ዙሪያ ተከታዩን አድርሶናል። ወሎ ዩኒቨርሲቲና መቅደላ አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም ሰላም ለሁሉም በሚል መሪ ሀሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹና የሃይማኖት አባቶቹ ለበርካቶች ሕይወት መጥፋት ለንብረት ውድመትና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸውን የተገለጸው የሀገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት ሶስት ዓመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ የህዝብ መሰረተ ልማቶች ላይ ጉዳት እስከማድረስ መንገዶችን ዘግቶ እንቅስቃሴን እስከማወቅ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላክ ያስታውቀዋል። ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆነው ደግሞ ግጭቱን በዘላቂነት ለመፍታት የማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ሥርዓታችን ለዚህ ባለው ቅርበትና ዘላቂነት የበለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ በአሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ ሄዳቸው አጽዋጽ እጅግ በጣም ትልቅ ነበር። በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አቤት ተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቀል የሚዳርጉ ግጭቶችን ፈተዋል ነው የተባሉት። አንዳንዶቹ ያው በአመፅ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህን ሁኔታዎች መንግስት እያንዳንዷን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራ አልሰራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና ከተጫወቱት የግጭት አፈታት ስርአቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርአታችን ነው። በተለይ በወረይሉ ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስተዋል። ወረይሉ አካባቢ በአንድ አመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ተፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ግንኙነቶች አሉ። ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይህንን ወደ ነበረበት እንዲመለስ በአካባቢ ያሉ ሽማግሎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋናያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርአቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርአት በማስቀጠል ሌሎች ጉዳዮች ደግሞ ስርአቱን ተከትለው ዜጎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው። በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ኗሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይድ ኢማም ከተራይ ግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፈው አጎራባች ወረዳዎች በመሄድ ተጣላን አስታርቀዋል፣ እየተበደለን አስክሰዋል እነዛም ደግሞ ጎራ ለይቶ መበቃቀል የሚያጋጥምበት መንገድ ስለሚኖር እኛ መሀል ገብተን ጉዳዮችን ካለሰለስን በኋላ ያው የደም እርቅ ተፈጽሞ ሰዎቹ ቀጣይ ሕይወታቸውን በሰላም የሚኖሩበትን መንገድ እናመቻቻለን። የሞት ቤተሰቦችን ማለት ነው። ጉዳት እንዳይደርስባቸው በሕግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበረ። በአንድ ቀን በሁለት ቀን ሽምግልና የሟቹን የሕይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው የሽምግልና ሽልማቱ ሰላም ማምጣቱ ነበር። ያሉት ሸምጋዩ ሰይዲማም እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎን ነገር እናገኛለን ብለን ነው የምንገምተው። ይህን እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን ለሌሎች እኛን ለሚከተሉ፣ ከእኛም ውጭ ለሚሰሩ ሰላም አንጪ የሀገር ሽማግሌዎች ከፍተኛ መሳብን እንገምታለን። የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ አንጸራዊ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረክቱት አስተዋጽኦ አድናቆታቸውን ገልጸዋል። በዚህ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜ ሄት ይፈጠራል። ነገር ግን ሌሎች አካባቢ እንደምንሰማው ወደ ከፋ ነገር ያልተሸጋገረው የአገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ እዚህ አካባቢ የተለያዩ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅሩ ጋር ተቀራይታችሁ በመስራታችሁ ይሄ አካባቢ በንጽጽር የተሻለ እንዲሆን አድርጋችኋልና አካባቢው ሰላም ሆኖ እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው የማመሰግናቸው። አማካሪው በወሎ አካባቢ ተፈጸመው ተግባር ለኢትዮጵያም የሚበጅ ነው ይላሉ። ከሁሉ ብዙ ነገር መማር ይችላል። በጎነትን ሰው ሃይማኖት ምንድን ነው ብሔርህ ምንድን ነው ከየት ነው የመጣኸው የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ ነው። ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎችም አስተምሩበት። በዚህ በሀያ አንደኛው ክፍለ ዘመን እንስሳት እንኳ መብታቸውና ደህንነታቸው እንዲከበር ለነሱ መብት ተሟጋች ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑ ሁላችን የምናውቀው ስለዚህ ይሄ በጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቸውም ጊዜ ለሀገራችን የሚያስፈልጋት ለዚህ አካባቢ ብቻ ሳይሆን፣ ከቅርብ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ ጅጉ ይናገራሉ። ሃይማኖቱን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው። በሃይማኖቶቻችን መካከል ተጨባጭ የሆኑ ግጭቶችንም አስተናግደናል። ምንም እንኳን እነዚህ ግጭቶች ከቁጥጥር ውጭ ወጡ ባይሆንም እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባታ ፉክክር ና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የአገር ሽማግሌዎቹ ና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በእለቱ አስር ስራ አስፈጻሚዎች ያሉት የደቡብ ወሎ የሀገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረግ እርቅ በመፈጸም የተበደለን በማስካስ የላቅ አስተዋጽኦ አድርጓል የተባሉ አርባ የሚደርሱ የአገር ሽማግሌዎች ና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ Sorry, Cal is freaking We got to get him international freaking ተመልሰናል ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። እናንተም ምርጫችሁ አድርጋችሁ ስለምታዳምጡን እናመሰግናለን። ተከታዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ካለፈው እሁድ ጀምሮ የሱዳን ታጣቂዎች በተደራጀ መልኩ ጥቃት እየፈጸሙ ነው ሲሉ የአካባቢው ነዋሪዎች ገለጹ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በትላንትና እለት በሰጡት ጋዜጣዊ መግለጫ ላይ ተጠይቀው በጉዳዩ ላይ መረጃ እንደሌላቸው ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች። አቶ እያዩ ፍቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምፅ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥ ረሃል በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ። ሱዳን በከፍተኛ ጦሩን አምቶ ደንበር ላይ ያስቀምጦ የኢትዮጵያን ደንበር ጥሶ እየመጣ እየገዳ ባለሀብቶቻችን እንግዲህ እያለ ነው የትልልቅ ባለሀብቶቻችን ይለዋል። አቶ እያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ተኩስ መክፈታቸውን ተናግረዋል። ዛሬ ደግሞ ማጥቃት አድርጎ መጥቷል ያሉኛ ሀይል እንደገባ ያለ እስካሁን ድረስ ከዛው ሌሎች ካምፖችን ለማቃጠል መጥቶ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሊሻው እና ከታጠቀው ሀይል ጋር ሌላው አስተያየት ሰጪ ከሹመት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋ ነዋሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ጥሰው በመግባት ሞገስ ተሻገር የተባሉ ባለሀብትን አምስት መቶ የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሂደዋል ብለዋል። የአቶ ሞገስ ተሻገርን ቀን ሙሉ በሙሉ አቃጥለውታል። ከአምስት መቶ በላይ የቀንድ ፈውቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ የበግ በጎች ፍየሎች ነበሩ፣ እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞችን ለማንቃት የሚጠበቁ እዛው አብረው የነበሩ ውሾች ነበር፣ ውሻዎቹን ጭምር ነው የገደሏቸው። ካምፑ በጣም የነበር ታላቅ ካምፕ ነው የነበረው፣ ሙሉ በሙሉ ተቃጥሏል። የአቶ ደጋረግንም በተመሳሳይ ወይዘሮ የሽናት ሽጉት ካምፕ እዛው አካባቢ ነው ያለ። እሷ ጋ ያሉ ሰራተኞች ተባረዋል። የተፈጩም ያልተፈጩም ዶቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮዎች ወስደውባቸዋል። አቶ ነጋ ክለውም ዛሬ ከማለዳው ጀምሮ በመካናይዝድ እየተደራጀ ጦር ወደ አካባቢው በመምጣት ከአካባቢው ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል። ዛሬም በተመሳሳይ ንጋት ላይ በሜካናይዝድ የሚመራ ጦር ነው የመጣው። በከባድ መሳሪያ ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ ያልሆነና አቅም በላይ የሆነ የድሽካ ሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ፣ የዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከእኛ የተወሰኑ መከላከያዎች እና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም፣ ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪው ሰዓት ነው። እነሱ ደግሞ በምናጭድበት እና በምንዘራበት ሰዓት ነው ወቅት ጠብቀው እኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታ እና ግን መንግስት ያው በድርድር እንፈታዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በእኛ መንግስት በኩል። በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ አጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ከጀመረ ወዲህ ነው ብለዋል አስተያየት ሰጫዎቹ። የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አድማጮቻችን ይሄ ዘገባ የተጠናቀረው በትላንትናው እለት ሲሆን ዛሬ በመባል የተገለጸው እለትም ማክሰኞ ግንቦት 18 2013 ዓ ም መሆኑ ታሳቢ እንዲሆን እናሳስባለን። አስቴር ምስጋናውን ለዘገባው እናመሰግናለን። ጋቢና ቤ ይቀጥላል። ተከታዩ ወደ ሴቶች ዘገባ ነው የሚወስድን ሴቶች ላይ ከእድሜ ጋር ተያይዘው ከሚመጡ ተፈጥሯዊ ለውጦች መካከል አንዱ ስለሆነው የወርሃዊ ዑደት ወይም የወር አበባ ማቆም ነው የምናነሳው የሴቶች የተፈጥሮ የወር አበባ ውልደት ማቆም በአብዛኛው ከአርባ ዓመት በኋላ የሚጀምር ሲሆን የሴቷ የወር አበባ ማለት የእርግዝናና የመውለጃ ወቅት ማብቃቱ የሚታወቅበት ሂደት ነው። የወር አበባ ሲያቆም ማለት ነው። የሴቷ የወር አበባ ሙሉ ለሙሉ እስኪያቆም ድረስም ጊዜ የሚወስዱ ሲሆን በአጠቃላይ ሂደቱ አስር ዓመት ድረስ ሊፈጅ ይችላል። አሊሰን ሊኮንጎ ፈርናንዴስ ከሴኔጋል ያደረሰችልንን ዘገባ እንደሚከተለው አጠናቅሬላቸዋለሁ። በሴኔጋል የሴቶች ወርሃዊ የስነ ተዋልዶ ዑደት ወይም የወር አበባ ማቆም ለሰዎች የሚያወሩት ነገር አይደለም። ከዚህ ጉዳይ ጋር በተያያዘ ለሚፈጠሩ ምልክቶች የሐኪሞች ምክር ፈልገው ወደ ጤና ጣቢያ የሚመጡ ሴቶች ቁጥርም እጅግ አነስተኛ ነው። የማህፀን ሐኪም የሆኑት ፕሮፌሰር አብዱል አዚዝ ከሴቶች ወርሃዊ ስነ ተዋልዶ ዑደት መቋረጥ ጋር በተያያዘ እንደ ኤሮፓያን አቆጣጠር በ2008 ዓ.ም የመመረቂያ ጥናታቸውን ሰርተዋል። የሴቶቹ ወርሃዊ የስነ ተዋልዶ ዑደትን መቆም ማህበረሰባዊ የሆነ የስነ ልቦና ትርጓሜ አለው። ሴቶች የወር አበባ መቋረጥን ከዚህ በኋላ ልጅ መውለድ ካለመቻልና በቤተሰብ ውስጥ ያላቸው ሚና ከመለወጡ ጋር ያያይዙታል። በእነዚህ ወቅቶች ራስ ምታት፣ የመገጣጠሚያ ህመም፣ የእንቅልፍ ማጣት፣ የጸጉር መርገፍ፣ የማህፀን መድረቅ የመሳሰሉት ምልክቶች ቢኖሩም ከሰው ሰው ይለያያሉ። ይሁንና ወርሃዊ የስነ ተዋልዶ ዑደቱ ሙሉ ለሙሉ ከመቆሙ በፊትም የተለያዩ ምልክቶች ይመጣሉ። ማድሊን ሳር አዋላጅ ስትሆን 53 ዓመቷ ነው። የሽግግሩ ጊዜ ከባድ ወቅት ማለት ነው። መቆጣት አለ። ሰውነት በምን አይነት መልኩ እየሰራ እንደሆነ ማወቅ አትችልም። በቃ በሽታ መሆኑን ለራስ መንገርና በሴት ልጅ ህይወት ላይ ትልቅ ለውጥ የሚያመጣ መሆኑን በማሰብ ለራሳችን መንገር ይኖርብናል። ማደሊን ከተማረችው ትምህርት ይልቅ ያሳለፈችው ነገር ስለ ሴቶች ስነ ተዋልዶ ዑደት ማቆም ሂደት ብዙ ነገር እንድትረዳ አድርጓታል። 55 ከመቶ የሚሆነው የሴኔጋል ህዝብ 20 በመቶ ለእናቶችና ህጻናት የሚደረጉ የተለያዩ እንክብካቤዎችን ይማራሉ። በጠቅላላ በሀገሪቱ የሴቶች የወርሃዊ የስነ ተዋልዶ ዑደት ማቆምን በተመለከተ ግን ፍጹም አይወራም። የሴቶች ወርሃዊ ውደት ማቆም ጋር በተያያዘ ሴቶች በበቂ ሁኔታ መረጃው አልደረሳቸውም። ብዙ ሴቶችም ምን እንደሆነ እንኳን አያውቁም። ነገር ግን ይህ ሁኔታ ሲያጋጥም ምን አይነት ነገሮችና ለውጦች እንደሚፈጠሩ ማስረዳት ያስፈልጋል። የወርሃዊ የስነ ተዋልዶ ውደት መቋረጥ ከሚያመጣቸው አካላዊ ለውጦች ውጪ በሴቶች እጅግ በመፈራቱ የስነ ልቦና ድጋፍ ያስፈልጋል። በዚህ የተነሳ ማደሊን በጥንቃቄ በማዳመጥ የስነ ልቦና ድጋፍ ትሰጣለች። በሴኔጋል የሴቶች ዑደት መቋረጫ እድሜው ከነጮች ጋር ሲወዳደር እጅግ አነስተኛ ነው። አብዛኞቹ ነጮች በሀምሳና ሀምሳ አንድ ዓመታቸው ነው ወደ ዑደቱ የሚገቡት። ነገር ግን በሌላ በኩል ሴቶች በሙሉ በዚህ የተነሳ ችግር ያጋጥማቸዋል። ከሁሉም የሚረብሻቸው ደግሞ ድንገተኛ የሆነ ሙቀቱ ሳይሆን በሌሊት በላብ መጠመቁ ነበረ። እሱም ካልሆነ ግን ሌሎች ነገሮች አሉ። ልጅ መውለድ አለመቻል ታዲያ የኑሮ ቀውስንም ያስከትላል። ይሁን እንጂ በአንጻሩ አንዳንድ ሴቶች ይሄ ሂደት ነጻ የመሆን ሂደት ነው ይላሉ። Tell her to I know አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ኢሜል አድራሻችንን ተጠቀሙ። 2022276379 በሚለው መስመር ላይ ዋትሳፕ ላይ የድምጽ ወይም የጽሁፍ መልእክት አድርሱን። መሰናዶን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ካዘጋጁ ሰለሞን አባተና ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆይቻለሁ። በጀመርነው ሙዚቃ እንሰናበታለን። ደናደሩ ተጫወት፣ ሁልጊዜ ደስታ I'm uh not -huh.